ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በታላቅ ፍቅሩ እየመራን በምሕረቱም እየደገፈን እግዚአብሔር አምላካችን ለዚህ ይች ለተወደደች ምሽት እንድንበቃ ፈቃድ ሆኗልና ስሙን እጅግ አድርገን እናመሰግናለን። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮች በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የኦሪት ዘጸአት መጽሐፍ ጥናታችንን አንድ ላይ ከምዕራፍ 11 በመነሳት እንመለከታለን። ጌታ መንፈስ ቅዱስ ለእኔና ለናንተ ባለፉት ክፍለ ጊዜያት እንደ ተናገረ ሁሉ ዛሬም ደግሞ በበለጠ ሁኔታ የሚናገረን ጉዳይ አለው። እግዚአብሔር አምላካችን መንፈሳዊ ኮረጇችንን እነሆ በበረከቱ ሊሞላ ደግሞ ከጸባዖቱ አለ። የእኔና የእናንተ ዝግጅት፣ የእኔና የናንተ የልብ መዘጋጀት፣ አዎ ያስፈልገናል ወዳጆቼ። እግዚአብሔር ከለላ ባይሆንልን ስሙም ደግሞ ባይታደገንና ባይደግፈን ይሄኔ እምን እንደነበርን ዘወትር ማሰብ መቻል አለብን። እግዚአብሔር በልጁ በጌታ በኢየሱስ ክርስቶስ ደግሞ ታድጎናልና ስሙን ከፍ ከፍ እናደርጋለን። ስም ጋሻይ ነው። ዛሬ ስላገለገለን ቀሪውን የሕይወቱን ምዕራፍ እግዚአብሔር ይባርክ እያልን ወደ ዕለቱ ጸሎታችን እናልፋለን። እግዚአብሔር አምላካችን ሆይ ዛሬም ከግብፅ ጋር እንዳንደባለቅ፣ ዛሬም ደግሞ ከዓለማዊ ሐሳብ ጋር እንዳንጠመድና እንዳንያዝ እግዚአብሔር አባቴና አምላኬ ሆይ ቃል ይናገረናል ይመክረናል ያለን የጨበጥነው ነገር ሁሉ ለዓለም እንዳይሰጥ፣ እንዳይደባለቅ። እነሆ ልጆቻችንን በአንተ ቃል እግዚአብሔር ያንጸን፣ እንድናሳድጋቸውም ቃል ይነግረናል፣ ይመክረናል። አቤቱ ጌታችንና አምላካችን ሆይ ከባሐቃችን እስከ አደባባይ ድረስ ያለውን ሁሉ ነገራችንን አንተ እንድትባርከው፣ አንተ ደግሞ እንድትመራ እግዚአብሔር የአንተ አድርገን እንድትገለገልበት አሳልፈን ሁሉንም ለአንተ እንሰጣለን። እግዚአብሔር ሆይ ግዛን በእውነት ዘርዘሮቻችን ሁሉ እንኳ ላንተ ይገዙ። እግዚአብሔር ሆይ በዚች በቀረችን ዕድሜያችን በዚች ምድር ላይ ስንመላለስ በእውነት ለአንተ የተለየን ለአንተ የተሰጠን ሰዎች ሆነን እንድናገለግል ፈቃድህንም ደግሞ ማገልገል እንድንችል ጸጋህን አብዛልን። ጌታዬና አምላኬ ሆይ ዓለም ዛሬ በብዙ ድምፅ ታባብለናለች። በዙሪያችን ብዙ ድምፆች አሉ። ከዚህ ጋር ብትስማማ ምንም አያደርግም፣ ያንን ብትበላና ብትጠጣ መልካም ነው፣ ከዚህ አትለፍ እንጂ፣ ገደቡ እስከዚህ ነው እያለች እግዚአብሔር አምላኬ ሆይ በምንበላው፣ በምንጠጣው፣ በምንለብሰው፣ በምናከናውነው ነገር ዓለም እንድንደባለቃትና እንድንመስላት ልባችንን ልታባብላለች። ልባችንን ልታማልላለች። ከእውነትም መንገድ ፈቀቅ ልታደርገን ልባችንን ታባብላለች። ሙሴና አሮን እግዚአብሔር ሆይ፣ ለፈርዖን ጥሪ እምቢ እንዳሉ ዛሬም እምቢ የሚል ለዓለም ጥሪ፣ ለዓለም ድምፅ፣ ለዓለም ፉጨት፣ ለዓለም ማባበል እምቢ የሚልን ልብ አሻፈረኝ የሚልን ልብ በውስጣችን እንድትፈጥርልን እንጸልያለን። በዚህች ምሽት ደግሞ ከቃል ታምራትን ማየት እንድንችል የልቦናችንን ዐይኖች ሁሉ አብራ ጌታ። መንፈስ ቅዱስ ሆይ በእውነት ተናገረን። ወገኖቼ በዙሪያቸው እነሆ ጌታዬ ሆይ ያለውን ነገር ሁሉ ጥለው የአንተን ድምፅ ለመስማት እቀርበዋልና በዚህን ሰዓት እንድትገናኛቸው ለምነሃለሁ። የአበበን ድምፅ ሳይሆን የአበበን ትምህርት ሳይሆን የአንተን የዘላለሙን ቃል አንድ ላይ እንድንሰማ እግዚአብሔር ሆይ ከማደሪያ ተናገርን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም። አድማጮቼ ዛሬ ቀደም ብዬ እንደ ተናገርኩት የምንመለከተው የኦሪት ዘጻት ምዕራፍ አስራ አንድና ከፊሉን የምዕራፍ አስራ ሁለት ይሆናልና መጽሐፍ ቅዱሶቻችሁን ገለጥ ገለጣ አድርጋችሁ ዘጻት ምዕራፍ አስራ አንድን ተመልከቱ። ወገኖቼ በዚህ ምዕራፍ የምንመለከተው እግዚአብሔር የእስራኤልን ልጆች ለመልቀቅ ፈቃደኞች ባልሆኑ ግብፃውያን ላይ የመጨረሻውን መክሰፍት እንደሚልክ መግለጹን ነው። በግብፅ አገር ያለው የግብፃውያን በኩር የሆነ ሁሉ እንደሚሞት ተነግሯል። የእስራኤልን ልጆች ለመልቀቅ እንቢ ካሉ የበኩር የሆነው ሁሉ መሞቱ የማይቀርላቸው ዕዳ ነው። በግብፅ ምድር ታላቅ ለክሶ ይሆናል። እስራኤላውያን ለረጅም ዓመታት ያለ ክፍያ ከበድ ያለ ሥራ የሠሩበትን ውዝ ፍዳ ከግብፃውያን ጎረቤቶቻቸው በመጠየቅና በማሰባሰብ ግብፅን ለመልቀቅ መዘጋጀት እንዳለባቸው እግዚአብሔር ለሙሴ ይነግረዋል። እግዚአብሔርም በግብፃውያን ፊት ለሕዝቡ ሞገስ ሰጥቷቸዋል። ከዚህ ምዕራፍ ጀምሮ በሙሴና በፈርዖን መካከል እንዲሁም በእግዚአብሔርና በግብፅ አማልክት መካከል ያለው ግጭት ያበቃል። የበኩር ሁሉ ሞት እስራኤላውያን ነፃ እንዲወጡ በግብፃውያን ላይ የተላከው የመጨረሻ የፍርድ መክሰፍት ነው። በዚህን ጊዜ ከእግዚአብሔር ጋር መጋጨት እንደማያዋጣው ፈርዖን ማወቅ አለበት። እግዚአብሔር ታጋሽና ይቅር ባይ አምላክ ነው። ነገር ግን እስራኤላውያን ከግብፅ ባርነት ነፃ መውጣት እንዳለባቸው ፈርዖንን ለማስረዳት የመጨረሻ ክንዱን ያሳያል። የፈርዖን የሆኑ ግብፃውያን በሙሉ ይህንን የመጨረሻ ትምህርት መማር ነበረባቸው። እስራኤላውያን ከግብፃውያን የብርና የወርቅ ዕቃ ስለ መጠየቃቸው የሚያውሳውን ክፍል ከቁጥር አንድ እስከ ሦስት ባለው እንመለከታለን። እግዚአብሔርም ሙሴን በፈርዖንና በግብፅ ላይ ገና አንዲት መክሰፍት አመጣለሁ፣ ከዚያ ወዲያም ይለቃችኋል። ሲለቃችሁም አባሮ ይሰዳችኋል። ወንዱ ከወዳጁ ሴቲቱም ከወዳጇ የብርና የወርቅ ዕቃ ይሹ ዘንድ በሕዝቡ ጆሮ ተናገር አለው። እግዚአብሔርም በግብፃውያን ፊት ለሕዝቡ ሞገስን ሰጠው። ሙሴም በፈርዖን ባሪያዎችና በሕዝቡ ፊት በግብፅ አገር እጅግ የከበረ ሰው ነበረ ይላል። አሁን ባነበብነው ክፍል የብርና የወርቅ ዕቃ ይሹ ዘንድ ማለት እስከ ዛሬ ድረስ ለረጅም ዘመናት ያልተከፈለውን የጉልበታቸውን ዋጋ ይሰበስቡ ዘንድ ማለት ነው። እስራኤላውያን ለብዙ ዓመታት ለግብፃውያን ባሮች ሆነው ምንም ሳይከፈላቸው አገልግሏቸዋል። አሁን ግን የላባቸውን ዋጋ የሚያገኙበት ጊዜ ደርሷል። ወደ የጎረቤቶቻቸው ሄደው እስከ ዛሬ የሠሩበትን ዋጋ መጠየቅ ነበረባቸው። እግዚአብሔርም በግብፃውያን ፊት ሞገስ ስለ ሰጣቸው ግብፃውያን ምንም ሳያንገራግሩ ለእስራኤል ልጆች ደሞዛቸውን ይሰጣሉ። የግብፃውያን በኩር ሁሉ እንደሚገደል ስለ መነገሩ የሚያወሳውን ክፍል ደግሞ ከቁጥር አራት እስከ አስር ያለ ነውና በኋላ ተመልከቱም። ከቁጥር አራት እስከ አስር የግብፃውያን በኩር ሁሉ እንደሚገደል ስለ መነገሩ የሚያወሳውን ክፍል እንመለከታለን። በግብፅ አገር የሰው ሆነ የእንስሳ በኩር ለአማልክቶቻቸው አስራት እንዲሆን እየተመደበ ስጦታ ነው። እግዚአብሔር የግብፅን በኩር የሆነውን ሁሉ በሞት በመቅጣት በግብፃውያንና በእስራኤል ልጆች መካከል ልዩነት እንዳለ ሊያሳይ ነው። የልዩነቱ መግለጫ በግብፅ ምድር በሚያልፈው በሞት መልአክ ወይም አንዱ አይሁዳዊ ሌላው ደግሞ ግብፃዊ በመሆን ላይ የተመሠረተ ሳይሆን ልዩነቱ የሚገለጸው በቤቶች መቃኖች ላይ በሚቀባው በበጉ ደም ነው። በደሙ የተከለለ ቤት በሙሉ ከሞት መልአክ ይድናል። አይሁዳውያን ይህንን ታሪክ ለማሰብ ነው ከጥንት ጀምሮ እስከ ዛሬ ድረስ የፋሲካን በዓል የሚያከብሩት። ይህም በብሉይ ኪዳን የተገለጠው ፋሲካ ለጌታችን ለኢየሱስ ክርስቶስ ሞትና ለእኛ ደህንነት ጥሩ መግለጫ ነው። ወገኖቼ የምዕራፍ ዐሥራ አንድን ትምህርት እዚህ ላይ እናበቃና አሁን ደግሞ ከፊሉን የምዕራፍ ዐሥራ ሁለትን ትምህርት አንድ ላይ እንመለከታለን። የፋሲካ በዓል በእስራኤላውያን ዘንድ በጣም የታወቀ በዓል ነው። ዘጸአት ምዕራፍ ዐሥራ ሁለት የዚህን በዓል መመሥረት፣ የበዓሉን ሥርዓቶችና ከበዓሉ ጋር የተቈራኙትን ታሪኮች ይተርካል። የእስራኤል ልጆች ከግብፅ ምድር እንዲወጡ ምክንያቱ የግብፃውያን በኩር የሆነ ሁሉ በሞት መልአክ መገደል ነበረ። የፋሲካ በዓል የተመሠረተው ደግሞ እስራኤላውያን ከግብፅ ምድር የወጡበትንና ለእግዚአብሔር የተለየ ሕዝብ የሆኑበትን ሥርዓት ለማስታወስ ነው። የፋሲካ በዓል እስራኤል ከእግዚአብሔር ጋር ግንኙነት ያለው አገር ወይም ሕዝብ ሆኖ ለመመሥረቱ መሠረት የሚጥል በዓል ነው። የእስራኤል ሃይማኖት ዓመት ጅማሬን የሚያውሳውን እንግዲህ ቀጥላ አድርገን እንመለከታለን። ኦሪት ዘጸአት ምዕራፍ ዐሥራ ሁለት በዘጸአት መጽሐፍ ውስጥ ከፍተኛ ግምት የሚሰጠው ምዕራፍ ነው። በዚህ ምዕራፍ ውስጥ አስቀድመን በመግቢያችን ላይ እንደጠቀስነው በጣም ጠቃሚ የሆነውን የፋሲካን በዓል ምሥረታ ሐሳብ እናገኛለን። ይህም ጳውሎስ በአንደኛ ቆሮንቶስ ምዕራፍ አምስት ቁጥር ሰባት ለተነገረው እውነት ስዕላዊ መግለጫ ሆኖ እናየዋለን። ጥቅሱ ፋሲካችን ክርስቶስ ታርዷልና ይላል። ስለዚህ ይህ ምዕራፍ ክርስቶስን የሚያሳይ ጥላ ነው ማለት እንችላለን። አሁን ዘጸአት ምዕራፍ አሥራ ሁለት ከቁጥር አንድ እስከ ሁለት ያለውን እስቲ እናንብብ እግዚአብሔርም በግብፅ አገር ሙሴንና አሮንን እንዲህ ብሎ ተናገራቸው። ይህ ወር የወሮች መጀመሪያ ይሁናችሁ፣ የዓመቱም መጀመሪያ ወር ይሁናችሁ ይላል። ይህ ምዕራፍ ወደ አዲስ የዘጻት መጽሐፍ ክፍል ይመራህናል። የመጀመሪያው ክፍል ማለትም ከዘጻት ምዕራፍ አንድ እስከ አስራ አንድ ያለው በአብዛኛው የሚናገረው የእስራኤልን ሕዝብ ነፃ እንዲያወጣ ስለ ተጠራው ስለ ሙሴ ነው። ከዘጻት ምዕራፍ አስራ ሁለት እስከ ዐሥራ አራት ያሉ ምዕራፎች ግን ስለ እስራኤል ልጆች ነጻ መውጣት ይተርካሉ። ነጻነቱን ወይም ደህንነቱን በመጀመሪያ ደረጃ የሚያመጣው ሙሴ ሳይሆን የበጉ ደም እንደሆነ ማስታወስ ይገባናል። እዚህ ላይ ልብ በሉ፣ ነጻነቱን ወይም ደህንነቱን በመጀመሪያ ደረጃ የሚያመጣው ሙሴ ሳይሆን የበጉ ደም እንደሆነ ልንረዳ ወይም ልናስተውል ይገባናል። ይህ የፋሲካ በዓል ነው። ይህ ጊዜ እስራኤላውያን የዳኑበትና የግብፃውያን በኵር ሁሉ በሞት የተቀጣበትም ጊዜ ነው። ከኦሪት ዘጸአት ምዕራፍ ዐሥራ ሁለት ቀጥሎ ያሉት ሁለት ምዕራፎች እስራኤላውያን ቀይ ባሕርን የተሻገሩትንና እነርሱን ያሳድዱ የነበሩ የግብፅ ሠራዊት በእግዚአብሔር ኀይል በቀይ ባሕር ውስጥ የሰጠሙበትን ታሪክ ይገልጻሉ። እግዚአብሔር እስራኤላውያንን በደምና በኀይሉ ታደጋቸው። ወዳጆቼ እግዚአብሔር እኛንም የታደገን እንዲሁ በደምና በኀይል ነው። በመስቀል ላይ የፈሰሰው የጌታ ኢየሱስ ክርስቶስ ደም የኀጢአታችንን ዕዳ ከፈለልን። ይህ ታላቁ የክርስቶስ መስቀል ሥራ በመንፈስ ቅዱስ ኀይል አማካይነት በሕይወታችን እውን ሆኖ ኀጢአተኛ ልባችንን ወይም ሕይወታችንን እለወጠው። ትንቢተ ዘካርያስ ምዕራፍ አራት ቁጥር ስድስት እንዲህ ይላል፣ በመንፈሴ እንጂ በኀይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ቤዛነት ወይም ደህንነት ጌታ ኢየሱስ ክርስቶስ በመስቀል ላይ ለእኛ የሠራውና በመንፈስ ቅዱስ አማካይነት በውስጣችን የሠራው ሥራ ነው እንጂ በእኛ ኃይልና ብርታት የተገኘ አይደለም። በኦሪት ዘጸአት ምዕራፍ ዐሥራ ሁለት የመጀመሪያዎቹ ሁለት ቁጥሮች ማለትም ቁጥር አንድና ቁጥር ሁለት የእስራኤልን ልደት ቀን ያበስራሉ። የመጀመሪያዎቹ ሁለት ቁጥሮች የእስራኤልን ልደት ቀን ያበስራሉ። እዚህ ላይ ያስተውሉ ወገኖቼ፣ እነዚህ ሰዎች በመጀመሪያ ወደ ግብፅ ሲገቡ በቤተሰብ ደረጃ የሚቆጠሩ ጥቂት ሰዎች ነበሩ። አሁን ከግብፅ ሲወጡ ግን በአገር ደረጃ የሚታሰብ ትልቅ ሕዝብ ሆነዋል። በእርግጥ ለዚህም ሆነ ለየትኛው አገሩ መሠረቱ ቤተሰብህ ነው። እስራኤላውያን ጡብ ያለ ገለባ እንዲሠሩ ፈርዖን ያዘዛቸውን ጊዜ ታስታውሳላችሁን? በባርነት በነበሩበት ጊዜ እነርሱ ትናንሽ ጡቦችን እንደሚሠሩ ሁሉ እግዚአብሔር እንደነዚህ ጡቦች የእነርሱን ቤተሰብ እየመሠረተ አገር ወደሚሆኑበት ደረጃ አደረሳቸው። አበው ሲናገሩ ያለ ጠንካራ ቤተሰብ አገር ጠንካራ ልትሆና አትችልም ይላሉ። እውነታቸውን ነው። ለእስራኤል ቤተሰቦች ግብፅን ለቀው የሚወጡበት የመጨረሻ ሰዓት ደርሳለች። ይህንን ሰዓት እግዚአብሔር ቅርብ አድርጎታል። በመቀጠል ደግሞ ከቁጥር ሶስት ስለ ፋሲካ ባል ምስረታ የሚያወሳውን ክፍል አንድ ላይ እንመለከታለን። ለእስራኤል ልጆች ሁሉ ተናገሩ በሏቸውም በዚህ ወር በአስረኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት ለአንድ ቤትም አንድ ጠቦት ይውሰድ ይላል። አሁን ባነበብነው ቁጥር ትኩረት የሚሰጥባቸውን ሁለት ነጥቦች እንመለከታለን። አንደኛው ጠቦት ሲሆን፣ ሁለተኛው ደግሞ ቤተሰብ ነው። ልብ በሉ ወገኖቼ፣ አሁን ባነበብነው ክፍል ውስጥ ሁለት ነጥቦችን ትኩረት ሰጥተን እንመለከታለን። የመጀመሪያው ጠቦት ሲሆን፣ ሁለተኛው ደግሞ ቤተሰብ ነው። እስራኤላውያን አሁን አገር ወደ መሆን ደረጃ ደርሰዋል። ይህንን ሕዝብ እግዚአብሔርም ከግብፅ ምድር ነጻ ሊያወጣቸው ጊዜው ተቃርቧል። ይህ የእስራኤላውያን ነፃ መውጣት ተግባራዊ የሚሆነው እያንዳንዱ ቤተሰብና በቤተሰብ ውስጥ ያሉ ግለሰቦች ከእግዚአብሔር ዘንድ በተሰጣቸው መመሪያ መሠረት ሲዘጋጁ ነው። ልብ በሉ እያንዳንዱ ቤተሰብ ጠቦት ማዘጋጀት አለበት። እያንዳንዱ ቤተሰብ ጠቦት ማዘጋጀት ነበረበት ጠቦቱም የሚዘጋጀው በበሮቻቸው መቃኖች ለሚቀባ ደም ነው የቤተሰቦቹ ቁጥርም ለጠቦቱ የማይበቃ ቢሆን እርሱና ለቤቱ የቀረበው ጎረቤቱ እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰድ እያንዳንዱም እንደሚበላው መጠን ከጠቦቱ ይካፈሉ ይላል ቁጥር አራት ደግሞ ይህ ቁጥር የሚዘጋጀው ጠቦት ለአንድ ቤተሰብ እንደሚያንስ አይነግረንም። ይልቁንም ጠቦቱ ለአንድ ቤተሰብ በቂ መሆኑን ከዚሁ መረዳት ይቻላል። የቤተሰብ ቁጥር ግን ለጠቦቱ ሊያንስ የሚችልበት አጋጣሚ ሊኖር ይችላል። የአንድ ቤተሰብ ቁጥር ለጠቦቱ በጣም አነስተኛ ሆኖ ከተገኘ ከተመሳሳይ ቤተሰብ ጋር ኅብረት ፈጥሮ አንድ ጠቦት ያዘጋጃሉ። እግዚአብሔር በእያንዳንዱ ቤተሰብ አባል ላይ ዓላማ ስላለው እያንዳንዱ ግለሰብ ከጠቦቱ መካፈል አለበት። ልብ በሉ እያንዳንዱ ግለሰብ ከጠቦቱ መካፈል አለበት። ስለዚህ የፋሲካ በዓል አገር አቀፋዊ ቢሆንም እንኳን የእያንዳንዱ እስራኤላዊ በዓል ደግሞ እንደሆነ እንመለከታለን። አሁን ወገኖቼ የፋሲካ ጊዜ የእስራኤል ሕዝብ ደህንነት ያገኘበት ጊዜ ነው። ልብ በሉ የፋሲካ ጊዜ የእስራኤል ሕዝብ ደህንነትን ያገኘበት ጊዜ ነው። ይህ ደህንነት ደግሞ የተመሠረተው በእያንዳንዱ ቤተሰብና በቤተሰቡ አባል ላይ ነው። ስለዚህ ፋሲካን የቤተሰብ በዓል ነው ብንል ስህተት አይሆንም። በዚህ ስፍራ እንደምንመለከተው እግዚአብሔር እያንዳንዱን ቤተሰብና ግለሰብ የሚያድንበትን ሁኔታ አመቻችቷል። አንድ ግለሰብ የእስራኤል አገር አባል ወይም የቤተሰብ አባል ስለሆነ ብቻ ደህንነትን አያገኝም። እያንዳንዱ የቤተሰብ አባል ሊድን የሚችለው ከበጉ ድርሻ ሲያገኝ ወይም ተካፋይነት ሲኖረው ብቻ ነው። ምስጢሩ እዚህ ላይ ነው ያለው። ልብ በሉ ወገኖቼ፣ አንድ ግለሰብ የእስራኤል አገር አባል ወይም የቤተሰብ አባል ስለሆነ ብቻ ደህንነትን አያገኝም። እያንዳንዱ የቤተሰብ አባል ደህንነትን ሊያገኝ የሚችለው ወይም ሊድን የሚችለው ከበጉ ድርሻ ሲያገኝ ወይም ተካፋይነት ሲኖረው ብቻ ነው። አንድ የቤተሰብ አባል ስለዳነ ቤተሰቡ በሙሉ ደህንነትን ያገኛል ማለትም አይቻልም። ደህንነትን ለማግኘት እያንዳንዱ የቤተሰብ አባል በፋሲካ በግ በተመሰለው በጌታ ኢየሱስ ክርስቶስ ማመን አለበት። ከበጉ የተካፈለ በደሙም ከለላ ስር የሆነ ሰው ደህንነትን የሚያገኝ መሆኑ አያጠራጥርም፣ ከክፉም ይጠበቃል። የተከበራችሁ አድማጮቼ አሁን ለግብፃውያን በጣም አስጨናቂ ለእስራኤላውያን ደግሞ በጣም ጠቃሚ ወደ ሆነው ምሽት ደርሰናል። የመጨረሻው መክሰፍት በግብፃውያን ላይ ሊወርድ ተቃርቧል። ከቀደሙት መክሰፍቶች ሁሉ ያመለጡት እስራኤላውያን አሁን ከበጉ ደም የተነሳ ከሚመጣው ከዚህ ታላቅ መክሰፍት ድነው ግብፅንም ሊለቁ ጊዜው ተቃርቧል። ዘጻት 12 ከቁጥር አምስት እስከ ስድስት እንዲህ ይላል የእናንተ ጠቦት ነውር የሌለበት የአንድ ዓመት ተባት ይሁን ከበጎች ወይም ከፍየሎች ውሰድ በዚህም ወር እስከ ዐሥራ አራተኛው ቀን ድረስ ጠብቁት የእስራኤልም ማኅበር ጉባኤ ሁሉ ሲመሽ ይረዱት ይላል ይህ የመጽሐፍ ቅዱስ ክፍል በጣም አስገራሚ መልእክት የያዘ ክፍል ነው እያንዳንዱ ቤተሰብ ጠቦት እንዳለው እዚህ ላይ ማስታወስ መቻል አለብን በዚያች ቀን በብዙ ሺህ የሚቆጠሩ ጠቦቶች መታረድ አለባቸው። በቁጥር ስድስት መሠረት እስራኤላውያን ጠቦቶቹን የሚያርዱት በምሽት ነው። እነዚህ ጠቦቶች ሁሉ ወደ አንዱ የአዲስ ኪዳን በግ የሚያመለክቱ ናቸው። ይህም ለእኛ ራሱን አሳልፎ የሰጠው የፋሲካው በግ ጌታ ኢየሱስ ክርስቶስ ነው። ስለዚህ በዘጸአት ምዕራፍ 12 የተገለጸው የፋሲካ በዓል ከኀጢአት ለመዳን ወደዚህ ዓለም የሚመጣውን ኢየሱስ ክርስቶስን ያመለክታል። የበጉን ደም የእስራኤል ቤተሰቦች ምን ማድረግ እንዳለባቸው ዘጸአት ምዕራፍ ዐሥራ ሁለት ቁጥር ሰባት እንዲህ ሲል ይነግረናል ከደሙም ወስደው በሚበሉበት ቤት ሁለቱን መቃንና ጉበኑን ይቀቡት ይላል። የእስራኤል ልጆች የበጉን ደም ወስደው በበሮቻቸው መቃኖች ላይ መቀባት ነበረባቸው። ደሙን ሲያይ የሞት መልአክ ሳይነካቸው ያልፋል። በደሙ ውስጥ የተከለለና ከበጉ ተካፋይ የሆነ ትንሽም ትልቁም ሕፃኑም አዋቂውም ከሞት መልአክ ይድናል። ትንንሽ ልጆች በዚያን ጊዜ የሚሆነውን ስለማያውቁ ምን ይሆናሉ የሚል ጥያቄ እዚህ ላይ እንደ አንድ ትልቅ ጥያቄ ሆኖ ሊነሳ ይችላል። ወዳጄ ሆይ፣ በደሙ የተሸፈኑትን ሕፃናት እግዚአብሔር ለራሳቸው ሕይወት ተጠያቂዎች እስከሚሆኑ ድረስ ብሎ በግብፅ ምድር አይተዋቸውም፣ ይታደጋቸዋል እንጂ። ልብ በሉ ሕፃናትን በዚህ ጊዜ እግዚአብሔር ለራሳቸው ሕይወት ተጠያቂዎች እስከሚሆኑ ድረስ እዚሁ መቈየት አለባቸው ብሎ በግብፅ ምድር ፈጽሞ አይተዋቸውም በጠላት እጅ ፈጽሞ አይተዋቸውም እግዚአብሔር ይታደጋቸዋል እንጂ የበጉን ደም በየመቃኖቹ ከቀቡ ሥጋውን ደግሞ ምን ማድረግ አለባቸው የሚለው ጥያቄ ሊነሣ ይችላል ቁጥር ስምንት መልስ ሆኖ ይቀርባል በእሳት የተጠበሰውን ሥጋውንና ቂጣውን እንጀራ በዚያች ሌሊት ይብሉ ከመራራ ቅጠል ጋር ይበሉታል ይላል። ከበዓሉ ጋር የተያዘው እያንዳንዱ መመሪያ በጣም ጠቃሚ ትርጉምና መልእክት አለው። ዘጸአት ዐሥራ ሁለት ስምንት ደግሞ ስለ ቤተሰብ እብረት ይናገራል። የአንድ ቤተሰብ አባላት በአንድ ላይ ሆነው የፋሲካን በዓል ማክበር የነበረባቸው፣ አንድ ጠንካራ ምላሽ ሊፈጥር የሚችልን ሐሳብ መናገር እፈልጋለሁ እዚህ ላይ ዛሬ በጣም በተደራጁ ቤተ ክርስቲያናት ባሉት ፕሮግራሞች ውስጥ በሰዎች መካከል ከፍተኛ ልዩነቶች ይንጸባረቃሉ። ለታላላቅ ሰዎች የተዘጋጁ ልዩ ልዩ ስፍራ አሉ። ለሌሎችም ደግሞ እንዲሁ የተለየ ስፍራና ዝቅተኛ ግምት ይሰጣል። የፋሲካ በዓል ግን በቤተሰብ መካከል ልዩነትን ሳይፈጥር ፈጥር የተደረገ የቤተሰብ በዓል ነበረ። ዛሬ ብዙ አብያተ ክርስቲያናት በቤተሰቦች መካከል ልዩነትን በማድረግ በደለኞች እንዳይሆኑ እፈራለሁ። ቤተሰቦች በሙሉ በቤተ ክርስቲያን ውስጥ በአንድነት መሆንና በእኩል ዐይን መታየት እንዳለባቸው ማምናለሁ። ወጣት አገልጋይ በነበርኩበት ወቅት በኢሉባቦር ክፍለ አገር በመቱና በሁሩሙ አካባቢ ባሉት የገጠር አብያተ ክርስቲያናት በሚዘጋጁት መንፈሳዊ ስብሰባዎች እየተዘዋወርኩ አገልግያለሁ። ተካፍያለሁ በዚህ ስፍራ ከሚገኙ ወገኖች ጋር በጣም ደስ የሚያሰኝ ጊዜም አሳልፊያለሁ ከአዋቂዎች ከታናናሽ ሕፃናትም ጋር ተጫውቻለሁ አዎ መልካም መንፈሳዊ ጊዜን አሳልፊያለሁ ከእነርሱ ጋር መነጋገር ካልቻልኩ በአገልግሎቴ ችግር አለ ማለት ነው ከሕፃናት ጋር እንዲሁ ደግሞ አበክሬ ወይም በደንብ አርጌ እነጋገራለሁ ከእነዚህ ሕፃናትም ጋር መነጋገር ካልቻልኩ በአገልግሎቴ ችግር አለ ማለት ነው ሕፃናት ከተኙ በኋላም ከቀሩት ታላላቅ ልጆችና አዋቂዎች ጋር እነጋገራለሁ በቤተ ክርስቲያን ባሉት የቤተሰብ አባላት መካከል ልዩነት መደረግ የለበትም እኛም ማድረግ የለብንም ወገኖቼ እኛ ብዙ ጊዜ ስህተት እንሠራለን። ለትላልቅ ኮንፍራንሶች ብቻ ትኩረት እንሰጣለን። እግዚአብሔር ከትንንሽ በጣምም ካልተደራጁ የገጠር ቤተ ክርስቲያናት ታላላቅ አገልጋዮችን እንዳስነሳ እንረሳለን። ለእነዚህ አገልጋዮችና ለእግዚአብሔር ሥራ መሠረቱ አብዛኛውን ጊዜ ቤተሰብ ነው። እኛ ግን ብዙውን ጊዜ ለቤተሰብ ትኩረት አንሰጥም። አንዳንዶች በታላላቅ ስብሰባዎች ላይ ብቻ ባላቸው አገልግሎት ራሳቸውን ይገመግማሉ። የእግዚአብሔር የአሰራር ዘዴ ግን ከቤተሰብ እንደሚጀምር መዘንጋት የለብንም። እግዚአብሔር በግብፅ ምድር ለነበሩ ቤተሰቦች ትኩረት ሰጥቶ የፋሲካን በዓል እንዲያከብሩ ማድረግ ከዚህ በላይ የተመለከትነው እውነት ያሳስበናል። በኦሪት ዘጸአት ምዕራፍ አሥራ ሁለት ቁጥር ስምንት ባነበብነው ክፍል ወይም ጥቅስ የምናየው ሌላው ነጥብ ቢኖር እስራኤላውያን በሳት የተጠበሰውን የበጉን ሥጋ መብላት እንደ ነበረባቸው ነው። በመጽሐፍ ቅዱሳችን ውስጥ በብዙ ስፍራ እሳት ፍርድን ያመለክታል። በኃጢአት ላይ ፍርድ መኖሩንም ያረጋግጣል። ሌላው ነጥብ ደግሞ እስራኤላውያን በጉን እርሾ ካልገባበት ቂጣ ጋር መብላት ነበረባቸው። እርሾ የኃጢአት ምሳሌ ሲሆን እርሾ የሌለበት ቂጣ ደግሞ በእምነት እንድንቀበለው የሚያስፈልገን የክርስቶስ ምሳሌ ነው። ይህን የፋሲካ ምግብ ደግሞ ከመራራ ቅጠል ጋር ይበሉታል። ስለዚህ ከመራራ ቅጠል ጋር ስለ መብላት ሰዎች የተለያዩ ትርጉሞች ይሰጣሉ። እኔ ግን እንደሚመስለኝና እንደማምነው ወገኖቼ መራራ ቅጠል ጌታ ኢየሱስ ክርስቶስን የግል አዳኛችን አድርገን ከተቀበልን በኋላ የሚኖረን የክርስትና ልምምድ ሁልጊዜ ጣፋጫ ለመሆኑን ያሳያል ብዬ አምናለሁ። ስለዚህ የመራራው ቅጠል ምስጢር ከደህንነታችን ጋር አብሮ የሚሄድ እውነት ነው። ጥሬውን በውሃም የበሰለውን አትብሉ፣ ነገር ግን ከራሱ ከጭኑ ከሆድ ዕቃው ጋር በእሳት የተጠበሰውን ብሉት ይላል። ቁጥር ዘጠኝ ደግሞ ይህ መሥዋዕት ጥሬው መበላት የለበትም ምክንያቱም በሰው ሕይወት ውስጥ ያለውን የኀጢአትን ፍርድ ስለሚያመለክት መሥዋዕቱ በእሳት ማለፍ ወይም መቃጠል ነበረበት። ይህም የሚያሳየን ጌታ ኢየሱስ ክርስቶስ ስለ ኀጢአታችን በእሳት ውስጥ ማለፉን ነው። አንድ ሰው ወደ ክርስቶስ በሚመጣበት ጊዜ ከነ ኀጢአቱ ወደ እርሱ መምጣት አለበት። ጌታ ኢየሱስም በደሙ ያጠራዋል። መሥዋዕቱ ከውሃ ጋር መደባለቅ የለበትም። ይህም ማለት ለደህንነታችን በክርስቶስ ብቻ መታመን አለብን። ዛሬ ብዙ ሰዎች የተለያዩ ነገሮችን ይደባልቃሉ። ለደህንነት በፍርድ ሰዓት ውስጥ ባለፈው በኢየሱስ ክርስቶስ መደገፉ እጅግ በቂ ከበቂም በላይ ነው። ወገኖቼ እግዚአብሔር ዛሬ ታላቅን ነገር አስተምሮናል። ድንቅ የሆነውን ነገር ታላቅ የሆነውን ነገር ደግሞ እንድንረዳ በጌታ መንፈስ ቅዱስ በዚህች ምሽት ወደ እኛ ቤት ወደ እኛ ልብ ምጎራ ብሏል። እግዚአብሔር ለዘላለም እየተመሰገነ ይሁን። ደህና ደሩ፣ ስንሰናበታችሁ በጌታ ፍቅር ነው። እኔም ወንድም አለማየሁ ሰላም።